አቃቢ ህግ በጸረ ሽብር አዋጅ ቁጥር 652 ዝባር 2001 አንቀጽ አራት በመተላለፍ የከሰሳቸው አቶ ሀብታሙ አያሌው አቶ አብርሃ ደስታ አቶ ዳንኤል ሽበሽና አቶ የሽዋስ አሰፋ የተባሉ የፖለቲካ ፓርቲ አባላት በሰላማዊ መንገድ እንታገለታለን ብለው አባል የሆኑበትን ፓርቲ ሽፋን በማድረግ ከግንቦት ሰባት ና ከደምሒት ጋር በማበር ህገ መንግስታዊ ስርዓቱን በኃይል ለመናድ አሲሯል የሚል ክስ ቀርበባቸው ነበረም የስር ፍርድ ቤት ጉዳዩን ተመልክቶ በነፃ እንዲሰናበቱ ቢወስንም እስካሁን ከእስር አልተፈቱም። አቃቢ ህግ የስር ፍርድ ቤት ውሳኔ እንዲታገድና ጉዳዩ የህግ ክፍተት ስላለበት በማለት ነበር አቤት ያለው። ችሎቱ በዛሬው ውለው አቃቢ ህግ ያቀረበውን አቤቱታ አዳምጧል። በዚሁም መሰረት በተከሳሾቹ ላይ የአይን ምስክሮች ባሉበት በተካሄደ ብርበራ በተንቀሳቃሽ ስልካቸው ላይ የተገኘ የጽሑፍ መልእክትና ህጋዊ በሆነ የብሔራዊ መረጃና ደህንነት የተጠለፉ ከግንቦት ሰባትና ከደምሒት ጋር የተደረጉ ግንኙነቶች የሚያስረዳ ማስረጃ መቅረቡን ጠቅሷል። የብሔራዊ መረጃና ደህንነት በተከሳሾች ላይ ያቀረበው ማስረጃ የስር ፍርድ ቤት ተንቀሳቃሽ ስልክ መያዝ ስህተት አይደለም። የግንቦት ሰባት ወታደር ነኝ ማለት ቀልድ ነው በሚል መረጃዎችን ተገቢ ምዘና ሳያደርግ የሰጠው ፍርድ ስለሆነ ውድቅ ይደረግልን ሲል አመልክቷል። ችሎቱ አቃቢ ህግ ያቀረበውን አቤቱታ ካዳመጠ በኋላ ጉዳዩ ያስቀርባል አያስቀርብም የሚል ብይን ለመስጠት ለጥቅምት 17 2018 ዓ ም ተለዋጭ ቀጠሮ ይዟል። ለዶይቸ ቨለ ራዲዮ ለተጠናቀረውን ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ